መዝሙር ምዕራፍ አስራ ሰባት። አቤቱ ጽድቄን ስማ፣ ጩኸቴንም አድምጥ፣ በተንኰለኛም ከንፈር ያልሆነውን ጸሎቴን አድምጥ። ፍርዴ ከፊትህ ይውጣ፣ ዐይኖችህም በቅንነት ይዩ። ልቤን ፈተንኸው፣ በሌሊትም ጐበኘኸኝ፣ ፈተንኸኝ፣ ምንም አላገኘህብኝም። የሰውን ሥራ አፌ እንዳይናገር ፈቃዴ ነው። ስለ ከንፈሮችህ ቃል ጭንቅ የሆኑ መንገዶችን ጠበቅሁ እግሮች እንዳይናወጡ አረማመዴን በመንገድህ አጽና። አቤቱ ሰምተኸኛልና ወደ አንተ ጠራሁ፤ ጆሮህን ወደ እኔ አዘንብል ቃሌንም ስማ። የሚያምኑህን ከሚቃወሙ በቀኝህ የምታድናቸው ቸርነትህን ድንቅ አድርገህ ግለጠው። እንደ ዓይን ብሌን ጠብቀኝ፣ በክንፎችህ ጥላ ሰውረኝ፣ ከሚያስጨንቁኝ ከኀጢአተኞች ነፍሴን ከሚከቧት ከጠላቶቼ አንጀታቸውን በስብ ቋጠሩ በአፋቸውም ትዕቢትን ተናገሩ። አሁንም እርምጃችንን ከበቡ። ዓይናቸውን ወደ ምድር ዝቅ ዝቅ አደረጉ። እርሱ ንጥቂያን እንደሚናፍቅ አንበሳ ተሸጕጦም እንደሚኖር እንዳንበሳ አንበሳ ደቦል ነው። አቤቱ ተነስ፣ ቀድምህም ወደ ታች ጣለው። ነፍሴን ከኀጢአተኛ በሰይፍህ አድናት። አቤቱ ከሰዎች እድል ፈንታቸው በሕይወታቸው ከሆነች ከዚህ ዓለም ሰዎች በእጅህ አድነኝ ከሰወርኸው መዝገብህ ሆዳቸውን አጠገብህ። ልጆቻቸው ብዙ ናቸው፣ የተረፋቸውንም ለሕፃናቶቻቸው ያተርፋሉ። እኔ ግን በጽድቅ ፊትህን አያለሁ፣ ክብርህን ሳይ እጠግባለሁ።